The voice of America. <laughs> the Away. Yih yeah, Yamiricadim's yeah, Radio Tabiano. Yih yeah, Yamiricadim's yeah, Radio Tabiano. <laughs> የሽብር ወንጀል ክስ ተመስርቶባቸውና በጥፋተኝነት ውሳኔ እስር ተፈርዶባቸው የነበሩት ሁለት ጋዜጠኞች ዳርሴማ ሶሪና ካሊድ መሐመድን ጨምሮ ስድስት የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ አባላት ዛሬ በአመክሮ ከእስር ተፈተዋል። እኔ ወቻለ ዛሬ ቤተሰቦች አግኝቻለሁ። የሚዛ በእስር ላይ የሚገኙ ወንድሞቻችን አሉ፣ እነሱ ነገር ያሳስበናል። ስለዚህ ሁሉም ከቤተሰቡ የሁሉም ናፍቆት አለ። ሁሉም አገሩ ነው። በሰላም በፍጥር ወደ ቤቱ የሚገባበት መንገድ ሊፈለግ ነው። የሁሉም ደስታ የዛሬ የሚሆኑ የዳርሴማ ሶሪን ድምፅ ነበር የሰማነው። ሙሉ ዘገባው በምሽቱ አብይ ርዕስ ይቀርባል። ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ጥር ሁለት ቀን 2010 ዓ ም ምሽት አስተናጋጆች እኔ አዳኝ ፍስሐዬና ሰለሞን ክፍሌ እንሆናለን። አብራችን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ። የትግራይ ብሔራዊ ክልላዊ ምክር ቤት ሦስተኛ አስቸኳይ ስብሰባ አካሂዶ የህውሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ ምክትል አስተዳዳሪ ሆነው እንዲሰሩ በህወሀት አቅራቢነት ተሾመዋል። የትግራይ ዘጋቢያችን አለም ፍስሀ ከመቀለ የላከው ዘገባ ዝርዝሩን ይዟል። የትግራይ ብሔራዊ ክልላዊ ምክር ቤት ዛሬ ጥር 22/2010 ዓ.ም ባካሄደው አስቸኳይ ስብሰባ የሽመት ሽሙ ስራ አደረገ። የትግራይ ብሔራዊ ክልላዊ መስተዳድር ፕሬዚደንት አቶ አባይ ወልዱ በማዕከላዊ ኮሚቴ የግምግማ ጊዜ ከህወሀት ሊቀመንበርነታቸው እንደወረዱ ይታወቃል። ዛሬ በዋለው አስቸኳይ የምክር ቤት ስብሰባ ደግሞ ከክልሉ ሊቀመንበርነት ተነስተዋል። ሁለት የክልሉ ስራ አስፈጻሚ እና አንድ የዞን ዋና አስተዳዳሪ ከኃላፊነታቸው አስነሳ። ይህ ከኃላፊነት የመነሳት ምክንያት የህዝባዊ ወያነ ሀርነት ትግራይ ማዕከላዊ ኮሚቴ ለ35 ቀናት ባካሄደው ግምግማ መነሻ በማድረግ ነው። ይህ ከኃላፊነት የመነሳት ስራ የተወሰደ የህወሀት ማዕከላዊ ኮሚቴ ከገመገመው በጥቂት የተወሰደ ሲሆን ግምገማው እየቀጠለ ሲሄድ ከግምገማው በመነሳት የማስተካከያው ስራ ቀጣይ መሆኑ ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። አለም ርሳ ከመቀሌ ከተማ። ሶማሊያ ዛሬ ከጽንፈኞች የሚደቀንባትን አመፅ ለመከላከል የሚረዳት ዲጂታል ማዕከል ከፍታለች። በሶማሊያ ኃይል ተጠቃሚ አሸባሪነትን የሚከለክል የተባለው አዲስ ማዕከል የሶማሊያ ወጣቶች ወደ አልሻባብ እንዳይገቡ የሚያግባባ ዘመቻ በድረገጽ መልእክቶች እንደሚያስተላልፍ ከሀገሪቱ ማስታወቂያ ሚኒስቴር የወጣ መግለጫ ጠቁሟል። የማስታወቂያ ሚኒስቴሩ አብዱራህማን ዑመር ዑስማን የማዕከሉ ዓላማ የአልሻባብ የጭካኔ ተግባርን በማጋለጥና በማዳከም ህዝባዊ ድጋፍ እንዳያገኝ ማድረግ ነው ሲሉ በመክፈቻው ስነስርዓት አስገንዝበዋል። ራስዋን የሶማሊላንድ ሪፑብሊክ የምትለው ግዛት ምክር ቤት ጾታዊ ጥቃት መፈጸም ወንጀል እንዲሆን የሚያደርግ ህግ አጽድቋል። ህጉ የጸደቀው ባለፈው ቅዳሜ ሲሆን አስገድዶ መድፈር ብቻ ሳይሆን በሴቶች ላይ በደል መፈጸምንም ያካተተ ሲሆን እንዲህ አይነት ህግ በግዛቲቱ ሲጸድቅ የመጀመሪያ ጊዜ ነው። ህጉ ወደ ላይኛው ምክር ቤት ይላክና ፕሬዚደንት ሙሴ ቢሂ አብዲ ባለፈው ህዳር ወር ከተመረጡ ወዲህ የፈረሙት አብይ ህግ ሊሆን ይችላል። የዩናይትድ ስቴትስ ዲሞክራት ህግ መወሰኛው ምክር ቤት አባላት ሩሲያ የዲሞክራሲ ስርዓትን ለማሰናከል የፈጸመችው ተግባር በአሜሪካ ምርጫ ላይ ጣልቃ ከመግባት አልፎ የሄደ ሆኖ ሳለ ፕሬዝደንት ትራምፕ አደጋውን ለመቋቋም አልሞከሩም ሲሉ ነቅፈዋል። አንድ የዩናይትድ ስቴትስ ፕሬዚደንት እንዲህ አይነት በሀገሪቱ ብሔራዊ ጸጥታ ላይ ከባድ አደጋ የሚያደርስ ጉዳይን እያየ ግልጽ በሆነ መንገድ ችላ ሲል ታይቶ አይታወቅም ሲሉ በሕግ መወሰኛው ምክር ቤት የውጭ ጉዳይ ኮሚቴ አባል ቤን ካርዲን ነቅፈዋል። እርምጃ ካልተወሰደ በስተቀር በያዝነው ዓመትና እንደ አውሮፓውያን ዘመን አቆጣጠር በ 2020 ዓ ም በሚካሄደው የአሜሪካ ምርጫ የሩሲያ ጣልቃ ገብነት ይቀጥላል ሲሉም አስገንዝበዋል። አንድ የዩናይትድ ስቴትስ ፌዴራል ዳኛ ፕሬዚደንት ዶናልድ ትራምፕ ያቀዱትን መርሃ ግብር እንዲያቆሙ ማዘዛቸው ያስቆጣል ሲል የዋይት ሀውስ ቤተ መንግስት ስሜቱን አንጸባርቋል። በልጅነታቸው ህገወጥ በሆነ መንገድ ወደ ዩናይትድ ስቴትስ የገቡ በብዙ መቶ ሺህ የሚቆጠሩ ፍልሰተኞች ከሀገሪቱ እንዳይባረሩ የሚፈቅደው ደንብ ባለበት እንዲቀጥል ነው ዳኛው የፈረዱት። የዋይት ሀውስ ቃል አቀባይ ሴራ ሳንደርስ እንዲህ አይነት ጉዳይ በመደበኛው የህግ ሂደት ነው መታየት ያለበት ብለዋል። ትራምፕ በህግ በመገዛት ያምናሉ በፕሬዚዳንት ባራክ ኦባማ አስተዳደር ወቅት የተፈጸመውን ህገ መንግስታዊ ያልሆነውን ተግባር ለማስተካከልና ዘላቂ መፍትሄ ለማግኘት ከሁሉም ፓርቲዎች ጋር ይሰራሉ ብለዋል። ጉዳዩ የሚመለከተው 800,000 የሚሆኑትን ከሀገር የመባረር አደጋ የተደቀነባቸውን ወጣት ፈላሾችን ነው። ፕሬዚደንት ትራምፕ ለፕሬዝደንትነት ይወዳደሩ በነበረበት ወቅት የምርመራ ክትትል እንዲያደርጉባቸው የብሪታንያ ሰላይ ላይ የነበሩትን ሰው የቀጠረው የምርመራ ኩባንያ ኃላፊ ለዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ኮሚቴ ቃላቸውን ሰጥተዋል። መርማሪው ስለ ትራምፕ የሚዘረዝር ዶሴ ለዩናይትድ ስቴትስ ፌዴራል የምርመራ ቢሮ ያስረከቡት ብሔራዊ ጸጥታን የሚመለከት ሊሆን የሚችለው ጉዳይ በጣም ስላሳሰባቸው ነው ብለዋል። ዶሴውን እንዲያቀርቡ ክሪስቶፈር ስቲልን የቀጠረው የሲምፕሰን ኩባንያ ሲሆን አንድ ወግ አጥባቂ ድረገጽም ገንዘብ ከፍሎታል ተብሏል። ወደ ኋላ ደግሞ የተቀናቃኛቸው ሂለሪ ክሊንተን የምርጫ ዘመቻ ቡድን የሚገኙባቸው ዲሞክራቶችም ከፍለውበታል ተብሏል። በመጨረሻም የደቡብ ኮሪያ ፕሬዚደንት ሙንጃይኤን አንዳንድ ቅድመ ግዴታዎች ከተማሉ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ተቀምጠው የመነጋገር ፍላጎት እንዳላቸው ገልጸዋል። ሙን ይህን ሀሳብ ያቀረቡት ሁለቱ ኮሪያዎች እንደ አውሮፓ አቆጣጠር ካለፈው ታህሳስ 2015 ዓ ም ወዲህ ለመጀመሪያ ጊዜ ተገናኝተው ከተናገሩ በኋላ ነው። ከኪም ጆንግ ኡን ጋር ተቀምጠው ከመነጋገራቸው በፊት ግን አንድ ስኬት ዋስትና የሚኖረው መኖር አለበት ብለዋል። ደቡብ ኮሪያ የተለያዩት ቤተሰቦች የሚገናኙበት ሌላ አንድ እድል እንዲከፈትም ሀሳብ አቅርባለች። እንደ አውሮፓ አቆጣጠር ከ1950 እስከ 953 ዓ ም ድረስ በተካሄደው ሁለቱን ኮሪያዎች በከፋፈለው ጦርነት ቤተሰቦች ለመገናኘት አለመቻላቸው የሚታወቅ ነው የወቅቱ ግንኙነት በመጪው ወር እንዲጀመር ነው የደቡብ ኮሪያውን መሪ የጠየቁት አድማጮች የመሽገናችን ይዛ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ የሽብር ወንጀል ክስ ተመስርቶባቸው ተመስርቶባቸውና በጥፋተኛነት ውሳኔ እስር ተፈርዶባቸው የነበሩት ሁለት ጋዜጠኞች ዳርሴማ ሶሪና ካሊድ መሐመድን ጨምሮ ስድስት የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ አባላት ዛሬ በአመክሮ ከእስር መለቀቃቸው ተነገረ። የተፈቱት ፖለቲከኞችና ሌሎች እስረኞችን መፍታትን በተመለከተ የኢትዮጵያ መንግስት የዛሬ ሳምንት ረቡዕ በሰጠው መግለጫ መሰረት በይቅርታም ሆነ በምህረት አይደለም የተፈታ ነው፣ ፍርዳችንን ጨርሰን በአመክሮ ነው ብለዋል። ጽዮን ግርማ ዝርዝሩን ይዛለች። በፌዴራል ከፍተኛ ፍርድ ቤት የሽብር ክስ ተመስርቶባቸውና ጥፋተኛ ተብለው በተፈረደባቸው የ እስር ፍርድ ምክንያት በቃሊቲና በዝዋይ ማረሚያ ቤት በእስር ላይ የነበሩት ጋዜጠኛ ዳርሴማ ሶሪ እና ጋዜጠኛ ካሊድ መሐመድን ጨምሮ ስድስት ሰዎች በዛሬው ዕለት መለቀቃቸውን ለአሜሪካ ድምጽ ተናግረዋል። ከ1987 ዓ ም ጀምሮ በተለያዩ በግል ባለቤትነት በሚተዳደሩ ጋዜጦችና መጽሄቶች ላይ በመጻፍና በአምደኝነት እንደዚሁም እስከሚታሰርበት ጊዜ ድረስ ቢላል በተሰኘ በሙስሊም ጉዳዮች ላይ ትኩረት አድርጎ በሚሰራ ሬዲዮ ላይ ዘጋቢ የነበረው ጋዜጠኛ ዳርሴማ ሶሪን ማምሻውን ከእስር ከተፈታ በኋላ አግኝቻ አነጋግሬው ነበር። ልክ የዛሬ ወር ማለት ነው። መፈታት ነበረብኝ። መፈታት የነበረብኝ ዛሬ የተፈታነ ሰዎች ከዚህ ከምህረቱ ጋር ተያያዘ ነገር አይደለም። አብዛኛዎቻችን ጨርሰን የወጣ ነው፣ ግን ጨርሰንም በአግባቡ አይደለም የተፈታ ነው። ሰላሳ ቀን ነው በተጨማሪ። አንደኛ የታሰርኩት እኔ በአግባብ ባልሆነ መንገድ ነው፣ እንደገናም ደግሞ ፍርድ ቤት ከፈታኝ በኋላም እንደገና ደግሞ ቢሆን አንድ ወር ነው ጋር ሀያ አምስት ነበር መውጣት የነበረብኝ። ዛሬ ነው የወጣሁት እኔ ወጥቻለሁ። እኔ ዛሬ ቤተሰቦቼን አግኝቻለሁ። ግን እዛ በስሩ ላይ የሚገኙ ወንድሞቻችን አሉ። እነሱ ነገር ያሳስበናል። ስለዚህ ሁሉም ከቤተሰቡ የሁሉም ናፍቆት አለ። ሁሉም አገሩ ነው። በሰላም በፍቅር ወደ ቤቱ የሚገባበት መንገድ ይፈለግ ነው። የሁሉም ደስታ የዛሬ የሚሆኑ ለመታሰሩ አዲስ አይደለም። እንደምንታሰሩ እያወቅን ነበር የምንሰራው ይሄ ነገር መቆም አለበት። ሀገር ነው። የጋራ ጉዳይ ነው። ስለዚህ ሀገር ሰላም የሚሆንበት ይች ሀገር የምታድግበት፣ ጠናት ልጆች በሀገራቸው በቤተሰቦቻቸው የሚመኩበት ሀገር እንድትሆን ግን በአንድ ላይ ብንሆን እንነኛለን። ልክ የዛሬ ሳምንት ጠቅላይ ሚኒስትሩ ሀይለ ማርያም ደሳለኝን ጨምሮ የፓርቲው አመራሮች በተገኙበት መግለጫ የሰጠው ገዢ ፓርቲ ኢህአዲግ የፖለቲካ ምህዳሩን ለማስፋት ፖለቲከኞችና ሌሎች ሰዎች አንዳንዶቹ ክሳቸው ተቋርጦ፣ አንዳንዶቹ ደግሞ በይቅርታና በምህረት ሊፈቱ እንደሚችሉ የገለጹ ቢሆንም እስካሁን በዚህ መሰረት አንድም የተፈታ እስረኛ እንደሌለ ታውቋል። እነ ዳርሴማ ሶሪም ጉዳያቸው ከዚህ የተለየ እንደሆነ ገልጸው እንዲያውም ፍርድ ቤቱ ከአንድ ወር በፊት በአመክሮ እንዲለቀቁ ወስኖላቸው እንደነበር ተናግረዋል። እስከሚታሰር ድረስ ቢላል ሬዲዮ በተሰኘ ሬዲዮ ላይ ይሰራ የነበረ ጋዜጠኛ ካሊድ መሀመድንም እንዲሁ ምሽቱን አግኝቼው ነበር። ትናንትና ከዝዋይ ማረሚያ ቤት እንዲሁም ዛሬ ደግሞ ከዚህ ከቃሊቲ ማረሚያ ቤት የወጣ ነው። የፍርድ ጊዜያችንን ጨርሰን ምናልባት በዚህ በማረሚያ ቤት ህግ ደንብ መሰረት አመክሮ የሚባል ነገር አለ። አመክሮ ማለት አንድ ታራሚ ጥፋት ካላጠፋ በማረሚያ ቤት ቆይተው ማረሚያ ቤቱ የሚሰጠው ሊሁ ማለት ነው ታራሚም የራሱ የሆነ መብት ማለት ነው። ይህን ጉዳይ አመክሮ የሚባለው የጋራ የሆነ አጀንዳ ነው። ማረሚያ ቤቱ ታራሚ የሚጠቀምበት ማለት ነው። ስለዚህ እኛ በዚህ መሰረት ኖርማሊ ስራችን የሚሆነው አሁን ሶስት አመት የተፈረደበት ሰዎች ለምሳሌ ሁለት አመት ነው የሚሆነው ከአንድ አመት አራት ወር ተቀንሶ ማለት ነው። ስለዚህ ከቅርታና ከምህረት ጋር ተያይዞ ምንም አይነት ግንኙነት የለውም። እኛ ኖርማሊ የእስር ጊዜያችንን ጨርሰን ትርፍ የታሰሩ ሰዎች ነበረን። አሁን በወጣንበት ሰዓት ላይ ትርፍ ታሰያል ካሊድ ከዚህ ቀደም ታስሮ መፈታቱን ገልጾ በእስር ላይ እያለ በርካታ ስቃዮችን ማሳለፉን ተናግሯል። ሁሉንም ለመናገር ግን ጊዜ እንዲሰጠው ጠይቋል። ያው የሰራዊት ህዝቦች አሁንም በቅርቡ በነበረ ቃለች ማረሪ ቆይታችን ሰራዊት ስጥ ተካሂዱብናል። አሁን በቅርቡ ማለት ነው። ከዚህ ከትቻችን ጋር ተያይዘው ድብደባ ደርሶብናል ነው ይህንም አያይዘን በሰፊ ጋዜጠኛ ዳርሴ ማስወሪን በተመሳሳይ በቀጣይ ሰፋ ያለ ቃለ ምልልስ እንደሚሰጠን ቃል ገብቷል። ላመሰግነው የሚገባኝ ግን አካል አለ ብሎናል። በተለይ በስር ላይ በነበርንበት ወቅት ቤተሰቦቻችንን እኛንም ሲያጽናኑ የነበሩ በመላው ዓለም የሚገኙ በእውነት ቃላት ያንሰኛል። እኔ ለሀገሬም ለህዝብ ምንም አደረግኩ ብዬ የማስበው ነገር የለም። የሰው ውለታና የሰው ድርጊት ግን ይኸው አሁን ጋር ጋር ስኩ ራሱ ፋታ የለም። ለዚች በጣም አመሰግናለሁ ና የምንለው ሊገልጽ የሚችለው ከጋዜጠኛ ዳርሴ ማሶሪ ና ከጋዜጠኛ ካሊድ መሀመድ ጋር አብረው የተፈቱት ሌሎቹ አራት ሰዎች ሀሺም አብደላ፣ አብዱልጀባር አብደላ፣ ሀሩን ሀይረዲን እና ተማም ከ ነዚፍ ተማም ከቃሊቲ ማረሚያ ቤት እንደሆኑ በከድር መሐመድ በሚል የክስ መዝገብ ከተከሰሱት ሀያ ተከሳሾች ውስጥም የዛሬዎቹን ስድስቱን ጨምሮ በተለያየ ጊዜ እየተፈቱ ሲሆን እስካሁንም በእስር ላይ የሚገኙና የሚቀሩ እንዳሉ እነ ዳርሴማ ተናግረዋል። በሌላ በኩል ከሙስሊም መፍትሄ አፈላላጊ ኮሚቴዎች ጋር በተያያዘ በሌላ መዝገብ ከተከሰሱት ውስጥ አራት እስረኞች እንደሚቀሩና አህመዲን ጀበል፣ አህመዲን ሙስጠፋ፣ መሐመድ አባትና ካሊድ ኢብራሂም የተባሉ እስረኞች እንደሚቀሩ እነሱም የይግባኝ ውሳኔ ግልባጭ ሳይሰጠን ከሁለት ዓመት በላይ ተቆጥሯል፣ ሲሉ በጠበቃቸው ወይዘሮ ሀዲስ መሐመድ አማካኝነት በቅርቡ ለአሜሪካ ድምጽ መናገራቸው ይታወሳል። ጋዜጠኛ ካሊድ መሐመድ እና ጋዜጠኛ ዳርሰማ ሶሪን በተመለከተ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ በተደጋጋሚ ሊፈቱ ይገባል፣ እስራቸውም ተገቢ አይደለም፣ ሲል መግለጫ መስጠቱ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮን ግርማን እናመሰግናለን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የኢትዮጵያ የሕዝብ ተወካዮች ምክር ቤት ትላንት ባካሄደው ስብሰባ የውጭ ጉድፈቻን የሚከለክል ሕግ አጽድቋል። በዚህም መሠረት የውጭ አገር ዜጎች ኢትዮጵያውያን ሕፃናትን ከእንግዲህ በኋላ በጉዲፈቻ መውሰድ አይችሉም። የውጭ ጉዲፈቻ በሕፃናቱ ላይ የማንነት ጥያቄ ሲያስነሳ መቆየቱና በተወለዱበት ማህበረሰብ የማሳደጉን አቅም የመጠቀሙ ሐሳብ ከውሳኔው መነሻዎች መካከል መሆናቸው ተገልጿል። የሴቶችና ሕፃናት ጉዳይ ሚኒስቴር የሕዝብ ግንኙነት ዳይሬክተር የሆኑትን አቶ አለማየሁ ማሞን አነጋግረናል። በሂደት ላይ የነበረው እገዳ በህግ ተደግፏል። ሲሰራበት የነበረው ረቂቅም በህዝብ ተወካዮች ምክር ቤት ጸድቋል። አዎ፣ ኢትዮጵያ የውጭ ጉድፈቻን አግዳለች። የህዝብ ተወካዮች ምክር ቤት ትናንት ባካሄደው ስብሰባ ነው ኢትዮጵያውያን ህጻናት በውጭ አገር ዜጎች አማካኝነት በጉድፈቻ ወደ ውጭ አገራት እንዳይሄዱ የሚከለክል ህግ ያጸደቀው። በመቶዎች የሚቆጠሩ ህጻናት በየአመቱ በጉድፈቻ በተለይም ወደ አሜሪካና አውሮፓ ሲሄዱ ቢቆዩም አዲሱ ህግ ይህንን ያስቀራል። ይህ ህግ በነጋሪት ጋዜጣ ከወጣበት ጊዜ ጀምሮም የውጭ ዜግነት ያላቸው ቤተሰቦች ኢትዮጵያውያን ህጻናትን በጉዲፈቻ መውሰድ አይችሉም። የውጭ ጉድፈቻ እንዲከለከል መነሻ የሆኑት ዋና ዋና ምክንያቶች ከህጻናቱ ደህንነትና ማንነት ጋር የተያዙ መሆናቸውን የሴቶችና ህጻናት ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ የህዝብ ግንኙነት ዳይሬክተር አቶ አለማየሁ ማሞ ለአሜሪካ ድምጽ ያብራሩት ይህንኑ ነው። በተለይ የውጭ ጉዲፈቻን በተመለከተ ለመከልከል ወይም ደግሞ እንዲቆም የተደረገበት ዋና ምክንያት እንደኛ ህጻናቱን በሀገር አቀፍ ደረጃ በሀገራችን ማህበረሰብ በተወለዱበት አካባቢና ማህበረሰብ አቅም ማሳደግ ይቻላል። እስካሁን ድረስም አቅማችንና ሟጠን አልተጠቀምንም የሚል እና ሌሎችም ተጨባጭ የሆኑ እንቅስቃሴዎች ተደርገው ያየናቸው ተሞክሮች ስላሉ ነው። አንደኛው ሁለተኛው፣ የማንነት ጥያቄ ትልቁ የማንነት ጥያቄ ነው። የማንነት ጥያቄው ምናልባት ህጻናቱን በአስቸጋሪ ሁኔታ ውስጥ በመገኘታቸው ምክንያት ሊደገፉ ወይም ሊረዱ ይችላሉ። በተለይ ከሀገር ከወጡ ወደ ውጭ በሚሄዱበት ጊዜ የተሻለ ህይወት ያገኛሉ የሚል የተዛባ የአመለካከት ችግር አለ። ህብረተሰቡ ሲወጡና ና እዛ አካባቢ ሲደግፉ ያድጋሉ የሚል አስተሳሰብ አለ። ነገር ግን በአብዛኛዎቹ በህጻናቶቹ ላይ የምናየው ነገር እኔ ማን ነኝ፣ ከየት ነው የተወለድኩት፣ በተለይ በቃ ቤተሰቡን የቤተሰቡን አረግ የመፈለግ ና በትክክል ደግሞ የሚወስዷቸው ሰዎችም በአግባቡ ልጆቹን ለመደገፍ ና በትክክል ለመደገፍ ብቻ የሚከናወን ተግባር አልነበረም። ልጆቹ ለተለያዩ አደጋዎች የተጋለጡበት ምክንያቶች ነበሩ። እነዚህ ምክንያቶች በተለያየ አቅጣጫ እየመጡ ሲመጡ ይሄንን ማድረግ የሚቻለው እስቲ አቅማችንን አሟጠን እንጠቀም ነው ለደረሰበት መግባባት ና አቅማችንን አሟጠን ለመጠቀም የሄድንበት ርቀት አሁን በአስተማማኝ ደረጃ ላይ ነው የሚገኘው። በጉዲፈቻ ወደ ውጭ ሀገራት የሚሄዱት ህጻናት የሚገጥማቸው ችግር ከሀገር ውስጥ የሚጀምር መሆኑንም ነው አቶ አለማየሁ ያብራሩት። እኛም እዚህም ሀገር ውስጥ የሚከናወኑ ተግባራት አለ፣ ያመለካከት ችግር አለ መውጣት። ይጠቀማሉ ልጆቹ ተብሎ የሚታሰብበት አስተሳሰብ ስለነበረ ጭምር ነው እና መጠቀሚያም ነበሩ። አሁን በአንደኛ ልጆቹ ከቶ ከቤተሰቦቻቸው ተነስተው እስከ ውጪ ጉዞ የሚያደርጉበት በእያንዳንዱ የሚከናወኑ የተለያዩ ህገወጥ ተግባራት አሉ። እነዚህ ህገወጥ ተግባራት በተለያየ አቅጣጫ ስውር እንቅስቃሴዎች ምንትን የሚሉ ስለሆኑ በጣም በሚያስቸግር ሁኔታ ለምሳሌ የሄዱት ህጻናት ወላጆቻቸው የሞቱባቸው ወላጅ የሌላቸው ተብሎ ነው የሚሄዱት። በተጨባጭ ግን የእያንዳንዱን ህጻናት ወደኋላ ፈትሸን ብናይ ቤተሰብ ያላቸው ነገር ግን ምናልባት የኢኮኖሚ ችግር ያለባቸው ሊሆኑ ይችላሉ። ከዛ ውጭ ግን ህጻናቶች በትክክል ቤተሰብ አልባ ሆነው ወይም የእናት አባት ህይወት አለመኖር ወይም ደግሞ በተለያየ ሁኔታ የተጠላለፉ ለዚህ ችግር ህጻናቶችን የሚዳርጉ ምክንያቶች ስለነበሩ እነዛ ምክንያቶች ነው መጀመሪያ ማንሳት የሚገባውና ለዚህም ሲቆም ልጆቹ በትክክልም ተጠቃሚ ይሆናሉ ብለን እንድናስብ ያደረገ። በጉዲፈቻ ወደ ውጭ ሀገራት የሚሄዱ ህጻናትን ደህንነት ለመጠበቅና አሰራሩንም ውጤታማ ለማድረግ ጥረቶች ሲደረጉ መቆየታቸውንም ዳይሬክተሩ ተናግረዋል። ህገወጥ የጥቅም ትስስርን ለማስቀረት የተደረገውን ጥረት ተከትሎም በጉዲፈቻ የሚሄዱ ህጻናት ቁጥር እየቀነሰ እንደነበር አስታውሰዋል። ቀደም ሲል የሚሄዱት ህጻናት ቁጥር ከፍተኛ እንደነበር በኋላ ላይ ግን በአመት ወደ 400፣ 300 ና 200 እየቀነሰ መምጣቱንም ነው የጠቀሱት። የነበረው አሰራርም ችግሮች እንደነበሩበት አስረድተዋል። እነዚህ ችግሮች አንድ ላይ ተጠቃለው አብዛኛዎቹን የጎዳ ነው የሚል ምድምዳሜ ላይ ያደርሰናል። እንግዲህ ቀደም ሲል እንደገለጹልኝ ከሆነ ብሔራዊ የህጻናት ፖሊሲ ተቀርጿል። በመንግስት በኩል መንግስት ምቹ የሆኑ ወይም መደላደሎችን ለመፍጠር ጥረት ሲያደርግ ቆይተዋል በአገር ውስጥ ህጻናቱ እንዲያድጉ ኢትዮጵያ ግን ምን ያህል ዝግጁ ነች? አሁን እነዚህ እንግዲህ ህጻናቶቹ በችግር ነው የሚሄዱት ወይም በችግር ላይ ያሉ ህጻናት ናቸው ብለውኛል። እርስዎም ቀደም ሲል ወላጅ አልባ የሆኑ ህጻናት እና ኢትዮጵያ ምን ያህል ዝግጁ ነች? እነዚህን ህጻናት አገር ውስጥ እንዲያድጉ ለማድረግ በመንግስት በኩልም ሊሆን ይችላል ወይስ ኢትዮጵያውያን የአገር ውስጥ ጉዲፈቻን እንዲለምዱ እርግጥ በኢትዮጵያ ባህል ውስጥም ያለ ነገር ነው። ነገር ግን እንዲስፋፋ ይደረጋል የሀገር ውስጥ ጉዲፈቻ እንዲስፋፋ እናደርጋለን ከሚል ተስፋ ነው ይሄ ውሳኔ የተወሰደው። ተስፋ ብቻ ማለት ያስቸግራል እና በጠቅላላ ማህበረሰቡን የማነቃነቅ የሃይማኖት አባቶች አሁን ይሄ በምክትል ጠቅላይ ሚኒስትሩ መሪነት ወይም ደግሞ በሳቸው ሰብሳቢነት የተዋቀረው ህዝባዊ ንቅናቄ ትልቁ ስራው የግንዛቤ ማስጨበጥ ስራ ነበር። የግንዛቤ ማስጨበጥ ስራው በሃይማኖት አባቶች በሀገር በምን ላይ ነው ግንዛቤ ሚያስጨብጡት? ምንም በተመለከተ ህጻናቱ ህጻናቱ ባደጉበት አካባቢና ማህበረሰብች ደግ ይችላሉ ህጻናቱን ከማንነት ቀውስ መልካም ስብዕና ተላብሰው እንዳያድጉ ከሚያደርጉ ችግሮች ራሳችን በራሳችን ልክ ለህዳሴው ግድብ በአንድ ላይ እንደተነሳ ነው ህጻናቱንም ለመደገፍ በአንድ ላይ ብንነሳ ልጆቹን መደገፍ አቅማችን አሟጥን ከተጠቀም እንችላለን ነው። የውጭ ጉድፈቻን ለማስቀረት በፓርላማ የወጣው ህግ ትውልደ ኢትዮጵያውያን ቤተሰቦችን እንዴት እንደሚያስተናግድ ግልጽ አይደለም። አዲሱ ህግ በነጋሪ ጋዜጣ ከወጣ በኋላ የአፈጻጸም መመሪያዎች እንደሚዘጋጁ የተናገሩት አቶ አለማየሁ ይህ ሲሆን ሁሉም ነገር ግልጽ እንደሚደረግ ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በደቡብ ብሔር ብሔረሰቦችና ህዝቦች ክልል በደራሽ የወረዳ አመራር አባሎች የድርጅቱን ልሳን ጋዜጣ በማከፋፈላቸውና በመሸጣቸው ምክንያት መታሰራቸውን የመላ ኢትዮጵያ አንድነት ድርጅት መኢአድ አስታወቀ። መለስካቸው ካቸው አመሃ ዝርዝሩን ይዟል። የመላ ኢትዮጵያ አንድነት ድርጅት ምክትል ሊቀመንበር አቶ ሙሉጌታ አበበ ለቪኦኤ ዛሬ እንዳስታወቁት በደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግሥት በሰገን ህዝቦች ዞን በተለይም በደራሼ ወረዳ አንዳንድ የአመራር አባሎቻቸው ከሕግ አሰራር ውጭ እንደታሰሩና ማስፈራሪያ እየተሰነዘረባቸው ይገኛሉ። ለአመታት ህትመት አቋርጦ የነበረው የመኢአድ ልሳኔ የሆነው አንድነት የተሰኘው ጋዜጣ ህትመት ጀምሮ ለስርጭት መብቃቱ የእስሩ መንስኤ እንደሆነም አቶ ሙልጌታ ያስረዳሉ። በደራሼ ወረዳ ተፈጽሟል ያሉት ደግሞ የወረዳው ፖሊስ ጋዜጣውን ከሚያነቡ እየቀማ ከመቅደድ ጀምሮ ሲያነቡ የተገኙትንም እስከ ማሰር ደርሷል፣ ያሉ አቶ ሙልጌታ አበበ በቤቱ ጋዜጣው ሲነበብ በመገኘቱ የንግድ ቤት ነው ጠጅ ቤት ነው፣ ጋዜጣውን ማንም ሰው ደስቶ ገብቶ ሊያነብ ይችላል። እዛ ቦታ ላይ እሱን እና ቤተሰቦቹን ጨምሮ እስር ላይ ነው ያሉት። ከመቼ ጀምሮ ነው የታሰሩት? ከትናንት በስተያ ጀምሮ ነው የታሰሩት። ለአሁንም እስር ላይ እንደሆኑ ነው ያለን መረጃ። የሚያድ አባላት ደግሞ አቶ ግርማ የተባሉ የማዕከላዊ ምክር ቤት አባል ናቸው። የሚያድ እንደዚሁ ጋዜጣውን በመሸጣቸው እስር ላይ ይገኛሉ። ሲሳይ የተባሉ ሲሳይ ዳንኤል የመያድ የወጣቶች ጉዳይ ኃላፊ ነው። እሱም እንደዚሁ ታስሮ ተፈቶ እንደገና የአካቢ ህግ መጥሪያ በዛሬው እለት እንደ እንደደረሰው ለማወቅ ችለናል። እስር የተፈጸመው በደራሽ የወረዳ ብቻ ይሁን እንጂ ወከባውና ማስፈራራቱ ጋዜጣው በሚሰራጭባቸው የሀገሪቱ ክፍሎች ሁሉ የሚታይ ነው ይላሉ አቶ ሙልጌታ። ይሁንና በደቡብ ከሌላው ስፍራ ሁሉ በድርጅቱ አባላት ላይ በደል እየተፈጸመ ነው ባይ ናቸው። ከደቡብ ሳንወጣ እንደዚሁ በሲዳማ ዞን የመያድ ማዕከላዊ ስራ አስፈጻሚ አባልና የደቡብ ከተና ተጠሪ አቶ አቻ ለግሰ የተባሉት ከትላንት ወዲያ ቤታቸው ድረስ ከሲዳማ ዞን ፖሊስ ሄዶ ፈልጎ አቷቸዋል። እንደገናም ትፈለጋለህ ተብሎ ተደውሎላቸዋል። ሄደው ለምንድነው መፈለገው ብለው ሲጠይቁ ጋዜጣ እያሰራጨ እንደሆነ የተፈለጉበት ጉዳይ ይሄ እንደሆነና የፈለጋቸው ፖሊስ ግን ለጊዜው እንደሌለም ሲፈለጉ ይመጣሉ ተብለው ዛሬ እንደገና ከወረዳ ወደ ሐዋሳ እየገቡ ነው፣ ለዚሁ ለሚፈለጉበት ጉዳይ። የሰገን ሕዝቦች ዞን ደራሼ ወረዳ ከሁሉም በተለየ መንገድ በአባሎቻቸው ላይ እስራት እየፈጸመ እንደሆነ የሚናገሩት አቶ ሙርጌታ የመያድ ከፍተኛ አመራር ናቸው ያሏቸው አቶ ጌልጌሎ ከወይታ የደረሰባቸውን ለቪኦኤ አስረድተዋል። መሪያ የእኛ ከፍተኛ አመራር የሆኑት አቶ ጌልጌሎ ሄደው የወረዳውን አስተዳደር በመጥን ሲጠይቁ አሁ ይሄንን ከድርጅት ጉዳይና ከፖሊስ ጋር ተነጋግረን የማደርገው እኔ ነኝ። አንተም ለመሞት የተዘጋጀህ ሰው ነህ። እንዴት አምጥተህ ታከፋፈላለህ? ብዙ ችግር ባለብን ወቅት አንተ በዚህ አካባቢ ደርሶ የማይታወቅ የፓርቲ ልሳን እና የሌላ ፓርቲ ጋዜጣ ከእነሱ ፓርቲ ውጪ የሆነ ማለት ነው አምጥተህ በማከፋፈለ አንተ ራሱ ስር ሳይሆን ሞት ይጠብቃል የሚል ማስፈራሪያ እንደደረሳቸው ነው። ከወረዳ አስተዳዳሪው ከአቶ ጌቱ ቡሊያ የሚባሉ ናቸው። የደራሼ ወረዳ አስተዳዳሪን አቶ ጌቱ ቡሊያን በአካባቢው ተፈጽሟል ስለተባለ ጉዳይ ላናግራቸው በጽሕፈት ቤቱ ስልክ ደውዬ አግኝቻቸው ነበረ። ስልኩ ስለሚንጫጫ ሊሰሙኝ እንዳልቻሉ ገልጸው ጥቂት ቆይቼ እንድደውል ነገሩኝ። ለሁለተኛ ጊዜ ስደውል ስልኩ ባይነሳም ደጋግሜ ስሞክር የአንዲት ሴት ድምፅ አቶ ጌቱ እንደወጡና አሁን ላገኛቸው እንደማልችል ነግሮኛል። ሙከራዬን ነገም እቀጥላለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ከመጨረሻው የመጽሔት ርዕስ ላይ ደርሰናል። በኬንያ የ2017 ምርጫ ዋናው የአውሮፓ ሕብረት ታዛቢ እንደገለጹት ሂደቱ ፍጹም ከመሆን የዘገየ ነው ብለዋል። ምክንያት የሀገሪቱ ፖለቲከኞች ተሳትፎ ደካማ በመሆኑ። ከናይሮቢ ለቪኦኤ የዘገበው መሐመድ ዩሱፍ እንደገለጠው ኬንያ የሀገሪቱን ዲሞክራሲያዊ ለውጥ ማፋጠን እንዳለባት የአውሮፓ ህብረት ጥሪ አቅርቧል። አዲሱ አበበ ያቀርበዋል። ትናንት ማክሰኞ ለህብረቱ ፓርላማ ንግግር ያደረጉት የምርጫ ታዛቢዋ ማሪቴዝ ሻኬ ለ2017ቱ የኬንያ ምርጫ በታቀድለት መሰረት ባለመካሄዱ የፖለቲካ መሪዎቹን ወቅሰዋል። ለመጀመሪያ ጊዜ ድምፅ ለመስጠት ብቁ የሆኑትን አምስት ሚሊዮን ወጣቶች ጨምሮ ኬንያውያን በሀገሪቱ የዲሞክራሲ ሂደት ደስተኞች አይደሉም። እነዚሁ ፖለቲከኞች የሀገሪቱን ችግሮች በተመለከተ እርስ በርሳቸው ውይይት አያካሄዱም። በዚህ ምክንያት ብጥብጥና መጹ እያየለ ይሄዳል። የምርጫ ሂደቱ በራሱ ድምፅ ሰጪዎችን እንዳበሳጨ ነው ታዛቢዋ ሸኬ የተናገሩት። የፖለቲካ ፍጥጫ በመፈጠሩም የምስራቅ አፍሪካዊቷን አገር ሊከፋፍላት ችሏል። የኬንያ የምርጫ ኮሚሽን በ2017 ዓ ም ከሦስት ወር ባነሰ ጊዜ ውስጥ ሁለት ፕሬዝዳንታዊ ምርጫዎችን አደራጅቷል። በነሐሴ የነበረው የመጀመሪያው መጭበርበር ታይቶበታል በሚል በጠቅላይ ፍርድ ቤቱ ውድቅ ሆኗል። ያ ምርጫ ወደ 15 ሚሊዮን ድምፅ ሰጪዎች ተሳትፈውበት ነበር። ለቴክኖሎጂው ምስጋና ይግባውና በዚያ በመታገዝ ቁጥሩ ከፍተኛ የሆነ ሕዝብ ወደ ድምፅ መስጫ ጣቢያዎቹ ሄዷል። ይሁንና ግን ቴክኖሎጂው የሕዝቡን ፍርሃትና ስጋት አላስቀረም ይላሉ የሕብረቷ ታዛቢ ሻኪ Some had hoped that the use of advanced technologies would increase trust. አንዳንዶቹ ቴክኖሎጂው ስጋታችንን የሚቀርፍ መስሏቸው ነበር፣ ያ አልሆነም። እናም ወደፊት የችግሩ መነሻ ከመሰረቱ ሊጤንና ሊወገድ ይገባዋል። በጥቅምት በነበረው ምርጫ ደግሞ ድምፅ ለመስጠት ከተመዘገበው 196 ሚሊዮን ህዝብ መካከል 76 ሚሊዮን ብቻ ነበር የወጣው። ተቃዋሚው ተወዳዳሪ ራይላ ኦዲንጋ ከውድድሩ በፈቃዳቸው በመውጣታቸው ፕሬዚዳንት ኡሁሩ ኬንያታ በ98 ከመቶ አሸነፉ። መራጮች ፍላጎታቸውን እንዳይቀንስና ድምፅ ከመስጠትም ጨርሶ እንዳይርቁ ኬንያ አስቸኳይ መሻሻሎችን ማድረግ ይኖርባታል ይላሉ ታዛቢዋ ኢ ኡርጅ ኬንያን ሊደርስ አስ ወል አስ ኬንያስ ኢንተርናሽናል ፓርትነርስ የህግ የበላይነት እንዲከበርና የስልጣን ክፍፍል እንዲኖር፣ የተቋማት ነጻነት እንዲጠበቅ፣ ከሁሉም በላይ የኬንያውያን መብትና ነጻነት እንዲከበር ያደርጉ ዘንድ የኬንያ መሪዎች እንዲሁም ዓለም አቀፍ ወዳጆችን በጥብቅ አሳስባለሁ። ኬንያ ነጻ ተቋማትን በማጠናከር መብቶቻቸውንም እንድታከብር የአውሮፓ ኅብረት በጽኑ አሳስቧል። ዛሬ ኬንያ ውስጥ በጋራ በመታገል ሁሉን ያካተተ የመንግሥት ስርዓት እንዲኖር የሚደረገው ጥሪ እየተበራከተ መምጣቱንም ኅብረቱ አስምሮበታል። አሁን ደግሞ አጫጭር ዜናዎችን እናቀርባለን። የትግራይ ብሔራዊ ክልላዊ ምክር ቤት ሦስተኛ አስቸኳይ ስብሰባ አካሂዶ የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል የክልሉ ምክትል አስተዳዳሪ ሆነው እንዲሰሩ በህወሀት አቅራቢነት ተሾመዋል። ሶማሊያ ዛሬ ከጽንፈኞች የሚደቀንባትን አመፅ ለመከላከል የሚረዳት ዲጂታል ማዕከል ከፍታለች። በሶማሊያ ኃይል ተጠቃሚ አሸባሪነትን የሚከላከል የተባለው አዲስ ማዕከል የሶማሊያ ወጣቶች ወደ አልሸባብ እንዳይገቡ የሚያግባባ ዘመቻ በድረገጽ መልእክቶች እንደሚያስተላልፍ ከሀገሪቱ ማስታወቂያ ሚኒስቴር የወጣ መግለጫ ጠቁሟል። ራስዋን የሶማሊላንድ ሪፑብሊክ የምትለው ግዛት ምክር ቤት ጾታዊ ጥቃት መፈጸም ወንጀል እንዲሆን የሚያደርግ ህግ አጽድቋል። ህጉ የጸደቀው ባለፈው ቅዳሜ ሲሆን አስገድዶ መድፈር ብቻ ሳይሆን በሴቶች ላይ በደል መፈጸምን ያካተተ ሲሆን እንዲህ አይነት ህግ በግዛቲቱ ሲጸድቅ ለመጀመሪያ ጊዜ ነው። ህጉ ወደላኛው ምክር ቤት ይላክና ፕሬዚደንት ሙሴ ቢሄ አብዲ ባለፈው ህዳር ከተመረጡ ወዲህ የፈረሙት አብይ ህግ ሊሆን ይችላል። የዩናይትድ ስቴትስ ዲሞክራት የህግ መወሰኛ ምክር ቤት አባላት ሩሲያ የዲሞክራሲ ስርዓትን ለማሰናከል የፈጸመችው ተግባር በአሜሪካ ምርጫ ላይ ጣልቃ ከመግባት አልፎ የሄደ ሆኖ ሳለ ፕሬዚዳንት ትራምፕ አደጋውን ለመቋቋም አልሞከሩም ሲሉ ነቅፈዋል። አንድ የዩናይትድ ስቴትስ ፌዴራል ዳኛ ፕሬዚደንት ዶናልድ ትራምፕ ያቀዱትን መርሃ ግብር እንዲያቆሙ ማዘዛቸው ያስቆጣል ሲል የዋይት ሀውስ ቤተ መንግስት ስሜቱን አንጸባርቋል። በልጅነታቸው ህገወጥ በሆነ መንገድ ወደ ዩናይትድ ስቴትስ የገቡ በብዙ መቶ ሺዎች የሚቆጠሩ ፍልሰተኞች ከሀገሪቱ እንዳይባረሩ የሚፈቅደው ደንብ ባለበት እንዲቀጥል ነው ዳኛው የፈረዱት። አዳነች ፍሳሐዬን፣ ለዜናዎቹ እናመሰግናለን። አሁን ሶስት ሰዓት ተኩል ሆኗል። አድማጮች ወደ ሁለተኛው አጋማሽ ቅንብሮች እንዲያሸጋግረን አንድ ሙዚቃ እንጋብዛለን። ጸጋዬ እሸቱ እስቲ ልምሽጋ መሸ እስቲ ልም ወዶ መሌታ استيا لمدموعي شقا مجنيه استيا لمدموعي ودوم اللي تغار لافقو مجنيه ينكر على تعني كي جنيه تشنيه عدك فابورد

يا استاذة يا አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። አሜሪካና ሕዝቧ ቴምፖራሪ ፕሮቴክትድ ስታትስ በሚባለው የዩናይትድ ስቴትስ ኢሚግሬሽን መርሃ ግብር የታቀፉ የኤል ሳልቫዶር ተወላጆች መርሃ ግብሩ እንዲቋረጥ መደረጉ ቤተሰቦች ላይ የፈጠረውን ከባድ ጫና በተመለከተ የቪኦኤዎቹ የቪኦኤዎቹ ዘጋቢዎች ጂሴል ቶፒያስ እና ራማን ቴለር ያጠናቀሩትን ዘገባ ቆንጅታዬ ታቀርበዋለች። ዩናይትድ ስቴትስ የሚኖሩ ከ ሁለት መቶ ስልሳ ሺ በላይ የኤልሳልቫዶር ተወላጆች ቲፒኤስ በሚል ምህጻረ ቃል የሚታወቀውና በጦርነት በተፈጥሮ አደጋ ወይም በሌላ ከባድ ችግር የተነሳ ወደ መጡበት ሀገራቸው ለመመለስ ለማይችሉ የውጭ ሀገር ሰዎች የሚሰጠውን ከለላ እንደሚሰረዝባቸው የዩናይትድ ስቴትስ የአገር ደህንነት ሚኒስቴር አስታውቋል። ሚኒስቴሩ ይህን የወሰነው የሀገሪቱ ሁኔታ ተሻሽሏል እና መመለስ ይችላሉ በማለት ነው። ቀደም ብሎም በዚህ ጊዜያዊ ከለላ ተጠቃሚ የነበሩ የሄይቲ የሱዳንና የኒካራጓ ዜጎች ተመሳሳይ ዕጣ ገጥሟቸዋል። ኤልሳልቫዶራዊው ሆዜ ሄርኩለስ በዚህ መርሃ ግብር ተጠቃሚ ሆነው ቨርጂኒያ ውስጥ የሚኖሩ ናቸው። ሁሌም ቢሆን የእኔ ግብ መስራት መስራት ነበር። ትምህርት መማር የሚለውን ፈጽሞ አስቤበት አላውቅም፣ መስራት ብቻ ሆዜ ሄርኪለስ ብቻቸውን ነው ከሀገራቸው ከኤልሳልቫዶር ያለምንም ህጋዊ ፈቃድ የመጡት። ያገኙትን የጉልበት ስራ ሲሰሩ ቆይተው በኋላ የአትክልተኝነት ሙያን ስለወደዱ በጊዜያዊ ከለላ መርሃ ግብሩ አማካይነት የስራ ፈቃድ አግኝተው ይህንኑ እየሰሩ ይኖራሉ። ኑሯቸው እየተሻሻለ ሲመጣም፣ ዛሬ የራሳቸውን የአትክልተኝነት ስራ ኩባንያ መስርተው ቋሚ ሰራተኞችንም ቀጥረዋል። በዚህ ስራቸው ሳልቫዶራዊ አሜሪካዊት ባለቤታቸውንና እዚሁ አሜሪካ ውስጥ የወለዷቸውን ሁለት ወንዶች ልጆች ያስተዳድራሉ። በዚህ ሁኔታ ባሉበት ነው የአገር ደህንነት ሚኒስቴር ውሳኔ የመጣው። እናም ሆዜና ሌሎች 260 ሺህ የሀገራቸው የኤልሳልቫዶር ተወላጆች እንደ ኤሮፓውያን አቆጣጠር ከ2001 አመተ ምህረት ጀምሮ ከሌላ ሲሰጣቸው የቆየው የኢሚግሬሽን መርሃ ግብር በሚቀጥለው 2019 ዓ ም እንደሚቋረጥ የትራምፕ አስተዳደር ይፋ አድርጓል። ሆዜ ሄርኪለስ ሊገጥማቸው የሚችለውን አደጋ ያውቁታል። አገራችን ብዙ ወንጀል አለ፣ ሁሉ ነገር አስቸጋሪ ነው። እዚህ እንደምንኖረው አይነት ጥሩና ሰላማዊ ኑሮ አናገኝም። ከሁሉም በላይ ደግሞ እዚህ የስራ ዕድል አለ። ሰርቼ ለቤተሰቤ የተሻለ ኑሮ ማግኘት እችላለሁ። ሆዜ በከለላው መቋረጥ ምክንያት የሚያጡትን የስራ ፈቃድ እንደገና ማመልከቻ አስገብተው በጠበቃ በመሟገት ለማግኘት ወደ 7000 ዶላር የሚገመት እንደሚጠይቅባቸው ከወዲሁ ገምተዋል። ያም ሆኖ ቸው ጉዳዩን በጠንካራ መንፈስ እያስተናገደው ይመስላል። የሆዜ ባለቤት ሶኒያ ሄርኩለስ ባሌና ልጆቼ የሄዱበት ቦታ ሁሉ ተከትዬ መሄድ ነው። አብረን እንሄዳለን። ምርጫ ከሌለን ምን እናደርጋለን? መሄድ ነው ያለብን ብለዋል ሶኒያ። ባለፈው ግንቦት ወር በሄይቲ ተወላጆች ላይም ተመሳሳይ ውሳኔ በተደረገበት ወቅት ያኔ የአገር ደህንነት ሚኒስትር የነበሩት የዛሬው የዋይት ሃውስ ጽህፈት ቤት ዋና ሹም ጃን ኬሊ ቀድሞውንም ይህ መርሃ ግብር ለዘላቂነት የታሰበ እንዳልነበረ አጠንክረው ሲያስገነዝቡ ነበር። ቲፒኤስ ስሙ ራሱ እንደሚለው ጊዜያዊ ነው፣ የታቀደውም ጊዜያዊ እንዲሆን ነው። የኤልሳልቫዶር የውጭ ጉዳይ ሚኒስትር ሁጎ ማርቲኔዝ በበኩላቸው መርሃ ግብሩ እስከሚቋረጥ ባለው ጊዜ ውስጥ ያሰብነው እርምጃ አለ ይላሉ እስከዚያ ድረስ በጊዜያዊ ፈቃዱ ስር ላሉት ዜጎቻችን የሚበጅ ሕግ እንዲወጣ ያለማቋረጥ ለማግባባት እድል ይኖረናል። እንደ ሄርኩለስ ቤተሰብ ላሉት ጉዳዩ ለሚመለከታቸው ኤልሳልቫዶራውያን ግን ይህ ምንም ያህል የሚያጽናና አይመስልም። አሁን ደግሞ ወደ ቀጣዩ ቅንብር እናልፋለን። የአባ ሙሴ ዘርአይ ስም የሊቢያን በረሃና የሜዲትሬኒየን ባህር አቋርጠው ወደ ጣሊያን ለሚገቡ ስደተኞች ትልቅ ዋጋ አለው። በተለይም ለኢትዮጵያውያንና ለኤርትራውያን ስደተኞች እንደ አውሮፓውያን ዘመን አቆጣጠር በ2006 ዓ ም የተቋቋመው ኤጀንሲ ዘሐበሻ የተባለው የአባ ሙሴ ዘርአይ ድርጅት በሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያንን በሜዲትሬኒየን ባህር ከመስመጥ አድኗል። አባሙሴ በጎ ምግባራቸውን የሚያበረታቱ በተለያዩ ጊዜያት ከተለያዩ ዓለም አቀፍ ድርጅቶች ሽልማቶችንም ተቀብለዋል። በቅርቡ ደግሞ በስፔን ማድሪድ ለሚደረገው የሙንዶ ኒግሮ ሽልማት ታጭተዋል። ይህ ድርጅት የአፍሪካውያንን ችግሮች ለመፍታት ጥረት የሚያደርጉ ግለሰቦችን በየዓመቱ በመሸለም የሚታወቅ ነው። አባ ሙሴ ዘራይን መስታወት አራጋው አነጋግራለች። ለዚህ ሽልማት የተመረጥኩበት ምክንያት ለስደተኞች ለመርዳት በማድረገው ስራ ነው። በሌላ እንትን አይደለም። እንግዲህ አባ እርስዎ በጣሊያን ሀገር ለበርካታ ዓመታት ኖረዋል። በክርስትና ሃይማኖትም ያገለግላሉ፣ እንዲሁም ደግሞ ስደተኞችን በተመለከተ ከፍተኛ እንቅስቃሴ በማድረግ ላይ ነው የሚገኙት። የስደተኛው ሁኔታ አሁን ያለበት ሁኔታ ምን ይመስላል? በጣሊያን ሀገር አሁን እንደ ድሮው ብዛት የሚገባ የለም፣ ቀንሰዋል በዚህ አመት። እሱ ደግሞ ከጣሊያንና በሊቢያ መንግ- ጊዜያዊ መንግስት ክልሎች የተለያዩ እንትኖች ስምምነት በማድረግ የህዝቡ የመምጣት እንትን እንዲቀንስ ተደርጎ ብዙ ሰው አልመጣም። ይሄ አመት ወደ አንድ መቶ አስራ ዘጠኝ ሺህ ነው የመጡ ወደ ጣሊያን የገቡ ማለት ነው። ከአምና የነበረ ስናየው ወደ መቶ ሰማንያ መቶ ሰማንያ ሺህ ነው ስደተኞች የገቡ ወደ ወደ ጣሊያን። ስለዚህ ወደ ሰባ ሺህ የሚሆኑ ቀንሰዋል ማለት ነው የገቡት። ግን ብዙ ለውጥ የለም። ጣሊያን የእነሱ ሲስተም ማስተናገድ እንትናቸው ትንሽ ደካማ ስለሆነ መጥቶ ፕሮሰሱ ወረቀት እስከሚሰጣቸው የሚቆዩበት መቀበያ በጣም ጥሩ እንትን ሁኔታ አይደለም። ከተቀበሏቸው በኋላም እንደ ሌሎች ሰሜን ኤውሮጳ ወይ ሌላ ስለአለም እንደሚያደርጉት የሚኖርበት ቤት ሰጥቶ የቋንቋ ትምህርት ወይ የስራ እድል ለመክፈት ምናምን የሚደረጉ ጥረቶች ብዙ ይሄን ያህል እንደዚህ አይደረግም። እየጀመሩ ነው ትንሽ ትንሽ አንዳንድ ቦታዎች ግን ገና ደካማ ነው ያለው። ስለዚህ ይሄ ለአዲስ መጪ በጣም ከባድ ነው። ለአዲስ ውስጥ ብቻ ሳይሆን ለዛ ስንት ዓመት የኖረም እንደምንም ከስራ ከወጣ ስራ ካቆመ ልክ እንደ አዲሱ ትናንት እንደመጣ ነው የሚሆነው። ትንሽ ገንዘብ አስቀምጦ ካልቆየ የሶሻል ድጋፍ እርዳታ ምናምን የሚሉት ነገር በጣሊያን ብዙ የለም። በተለይ በሕጋዊ ስራ ሲሰራ ካልቆየ ምንም ሶሻል አሲስታንስ የለውም። ስለዚህ ይህን ይህን በጣም ከባድ ነው። የጣሊያን ሮ ለስደተኞች ይከብዳቸዋል እንግዲህ ጣሊያንም ከተገባ በኋላ በጣም በርካታ ችግሮች ነው ስደተኞች እየተጋፈጡ ያሉት። አብዛኛዎቹ መጨረሻቸው ምንድን ነው? የወደፊት እጣቸው እነዚህ ስደተኞች እንግዲህ በመቶ ሺዎች የሚቆጠሩ ስደተኞች ነው ያሉት። ከተለያዩ የአፍሪካ ሀገሮች በጣሊያን ወረቀት ካገኙ ሬፉጂስ፣ እንደዚህ በጄኔቭ ኮንቬንሽን ከተቀበሏቸው የአምስት ዓመት ወረቀት ከያዙ ልክ እንደ ጣሊያን ዜጋ መብት አላቸው። ስለዚህ ለስራ እድል፣ ለትምህርት እድል፣ ለጤና የሚያስፈልጋቸው ነገሮች በሙሉ ክፍት ነው መብት አላቸው። ግን ችግሩ ለመጀመር የሚሆን ቤት የሚኖሩበት በደንብ ቋንቋ አስተምሮ እንደገና ለስራ መግቢያ ሊሆናቸው የሚችል ትምህርት የሚሰጥ ይሄ ነው በጣሊያን የሌለው እሱ ነው ደግሞ ትንሽ ከባድ የሚያደርገው የጣሊያን ኑሮ። የእኛ ህዝብ ደግሞ ሁሉ ከተማ ብቻ የሚሰባሰብ የሆነ በተለይ በሮማ፣ በሚላኖ በዘድ እነዚህ ትላልቅ ከተማዎች፣ እዛ ደግሞ ብዙ ሰው ስላለ የስራ የማግኘት እድሉ በጣም ጠባብ ይሆናል። ወጣ ብሎ ከከተማ ከትላልቅ ከተማዎች ወጣ ብሎ ግን እንደምንም ስራ እንደምትፈልገውም ባይሆን ትናንሽ ነገሮች ይገኛል። የአምስት አመት መኖሪያ ወረቀት ከያዙ ሁለት አይነት እንትና ያለው በጣሊያን ይሄ ሰጆር ነው የሚባል በኢንተርናሽናል ሚኒስትር በውስጥ ሚኒስትር የሚሰጠው ወረቀትና የማዘጋጃ ቤት መኖሪያ ፍቃድ የሚሰጠው የማዘጋጃ ቤቱ መኖሪያ ፍቃድ ከያዙ ጀምሮ አምስት አመት ካለፈ በኋላ ዜግነት መጠየቅ ይችላሉ። ግን ዜግነት ለመስጠት ያ የአምስት አመት መኖር ብቻ በቂ አይደለም። በህጋዊ እየሰራ ግብር ለመንግስት እየከፈለ ህጋዊ ስራ እና ህጋዊ ገቢ እንዳለው በቂ ገቢ እንዳለው ማሳየት መቻል አለበት። ይህ ሁሉ ካሟላ ከአምስት አመት በኋላ ዜግነት መያዝ ይችላል። ሌሎች እነዚህ በሂዩማኒታሪያን በሰብአዊ እንትን ተብሎ የሚሰጣቸው የሶስት አመት መኖሪያ ወይ የአንድ አመት መኖሪያ በየአመቱ እያሳደሱት የሚኖሩ እነሱ ትንሽ የእነሱ ሁኔታው ትንሽ ይከብዳል። ለምን? እንደእንደዛ እንደዛ እንደ አምስት አመት ያላቸው የአምስት አመት መኖሪያ ያላቸው አይደሉም። መብታቸውም ሁሉ ስራው አለ። እንደ በጣሊያን አገር ይሄ ሁሉ መቶ ሺህ ስደተኛ መጥቶ የሚሰራው ምንድን ነው? መጀመሪያ በመቶ ሺህ የሚቆጠሩ ይገባሉ እንጂ ባለፈው አመታት የገቡ አሁን ሞቶ ሰማንያ ሺ ይገባሉ ሞቶ ሺ ወደ ሌላ ነው የሚሄደው፣ ሰማንያ ሺ ሰባ ሺ ይቀራሉ። ከእነሱም መብት አግኝቶ ለመኖር የሚፈቀድለት በጣም ትንሽ ቁጥር ነው። ስለዚህ ጣሊያን ራሷ የእሷ የቁጠባ የኢኮኖሚ ስታንዳርድ እንዳለው ለመያዝ ለመጠበቅ በየአመቱ መቶ ሀምሳ ሺህ ሠራተኛ ያስፈልጓታል። በየአመቱ መቶ ሀምሳ ሺህ ሠራተኛ መግባት አለባቸው ወደ ሀገር፣ በተለይ ለእርሻ ይሄ በቱሪዝም የሆቴሎች የሪስቶራንት ስራዎች ሌሎች በሰርቪስ በጽዳት፣ በምን በምን፣ ሽማግሌ መጠበቅ፣ ህጻናት መጠበቅ፣ የቤት ስራ ለመስራት ብዙ ስራዎች አሉ። በተለያዩ ፋብሪካዎች፣ የህንጻ ስራዎች ምናምን በብዙ ሰራተኛ ያስፈልጋቸዋል። ችግሩ ከአፍሪካ የመጡ ብቻ አይደሉም ያሉ ምስራቅ አውሮፓም የሚመጡ ብዙ ስደተኞች አሉ። ከላቲን አሜሪካም የሚመጡ አሉ። ከፊሊፒን የሚመጡ አሉ። ከኤሽያ ከተለያየ ቦታዎች የሚመጡ አሉ። ስለዚህ የስራ እድሉ ብዙ ሰው ነው የሚሻማው። በርካታ ስደተኞች የእርስን ስልክ ሳይዙ ወደ ስደት ማይገቡም ነው የሚባለው። የመጀመሪያ ሽልማቶ አይደለም። ስንት ሽልማቶች አግኝተዋል? ሽልማቶች በተለያዩ ሀገሮች ከፖርቱጋል፣ ከጀርመን በጣሊያን ይሄ አሁን የሚመጣ ያለውን ከስፔን ሽልማት ማለት ለምስጋና ማለት ነው እንጂ ሌላ እንትን አይደለም። በድጋሚ እንኳን ደስ አሎት። እንግዲህ በጎ ተግባሮ ወደፊትም እንደሚቀጥል እና በርካታ ስደተኞችን ከችግር እንደሚያድኑ ወይም ለማዳን ምክንያት እንደሚሆኑ ተስፋ እናደርጋለን። ይሄ ሰው እየተቸገረ ወይ ደግሞ በባህር እየሞተ ዝም ብለህ ማየት ህሊናይም ሊፈቅድልኝ አይችልም። ስለዚህ ልዩ ነገር ያደረግኩት አለ ብዬ እንትን አልልም። ለምን ክርስቲያን እንደ ቄስ ግዴታዬ ነው፣ ግዴታዬ ነው ያደረግኩት። እሺ አባ በጣም ነው ማመሰግነው። መልካም ጊዜ። አሜን። መልካም የገና ጊዜ ይሁንልን ለሁላችን። ሴቶችና ቤተሰብ ቀጣዩና የመጨረሻው ቅድብር ነው። ቆንጅት ታዬ ለዛሬ ሴቶችና ቤተሰብ ካለፈው ሳምንት የቀጠለው ውይይት ይዛለች። ለኢትዮጵያ ሰራተኛ ሴቶች ሁሉ የስድስት ወራት የወሊድ ፈቃድ እንዲሰጥ ላለፉት ሁለት ዓመታት በማህበራዊ መገናኛ አማካይነት ዘመቻ ጀምራ ስትሟገት ከቆየች ወጣትናት ሮዝ ማስቲካ ጋር ያደረገችው ቆይታ ነው። ሮዝ ለመንግስት ሰራተኞች ቀድሞ ሶስት ወራት የነበረው የወሊድ ፈቃድ ወደ አራት ወራት እንዲራዘም በመደረጉ ደስተኛ ነች። ይሁን እንጂ ስድስት ወራት እንዲሆን ለሰራተኛ ሴቶች ሁሉ እንዲፈቀድ መሟገቷን እንደምትቀጥል ገልጻለች። ወደ ውይይቱ። እኔ በእኔ በኩል አሁንም ጀምረዋለሁ። ምክንያቱም እኔም ስጀምረው ለመንግስትና ለግል የሚል ነገር የለኝም። ለሁሉም ሰራተኛ ይሄ ያስፈልጋል ነው። ዞሮ ዞሮ የግል ድርጅቶችን አቅምም ስለሚመለከት ምን ያህል ሰራተኛ ያለው ሰው አሁን እዚህ እንደ ሀገር ደረጃ አለ። ይህ ያህል ሴት ያለው ቀጣሪ የውጭ ፈቃድ መስጠት አለበት። ብዙ ሴፖች አሉ። እሱን እሱም ሁሉ ዲስካሽን ያስፈልገዋል በደንብ። አሁን እኔ የህግ ባለሙያም አይደለሁም፣ ብዙ እውቀት የለኝም። ስለ ህግ እና ስከኢኮኖሚ ለመናገርም አልችልም። የሚመለከታቸው ክፍል ኦርጋናይዝ መሆን የሆነ አንድ ቡድን ያስፈልገናል ብዬ አስባለሁ። ለጊዜው ግን ያው ለመንግስት ሰራተኞች ነው። አሁን ግን ለመንግስት ሰራተኞች ብቻ ነው የተሻሻለው። ጥሩ ጅምር ነው። አራት ልጆች ናቸው ያሉኝ ብለሻል፣ ጥበቃ በሚያስፈልጋቸው እድሜ ላይ ኢትዮጵያ በነበርሽበት ጊዜ የነበረሽ ተሞክሮ፣ አንቺ ብቻ ሳይሆን በቤተሰብ አካባቢ፣ በጓደኞችሽም አካባቢ ስለዚህ ችግር ለዚህ ዘመቻ ሊያነሳሳሽ የበቃው የችግሩን ግዝፈት እንግዲህ ከኔ ስጀምር እኔ ልክ የመጀመሪያ ልጅነት ሰጦር እያለው ለጥቂት ወራት የኢትዮጵያ ኢንትሎርስ ፌዴሬሽን ፒያሩ እየተቀጠፈ ነበረ እና መውለጃ ሲደርስ ነው ስራዬን ያቆም። እሱም በጣም ፍርሀት ያዘኝ። አሁን ልጅ ወልጅን። ምክንያቱም የሰራተኛን ነገር በዛ በትዳር ጊዜ በአንድ አመት ጊዜ ውስጥ እያየት ነበረ እንዴት እንደማጣ ስራ ራሱ እንዴት እንደምቸገር እያየት ስለነበር እንዴት አድርጌ ነው አሁን ለማን ሰጥቼ ነው ልጅ ስራ ልሰራ የምችለው የሚለውም ገና በእርግዝና ጊዜ ነበር ሲያስጨንቀኝ ነበር እና በኋላ ሲወለድ ደግሞ ው ልጅ ሽን ትታ ትሳስሻለሽ እና ምንድን ነው እንደወሰን ያደረገኝ፣ የእኔ ቤት አይጎልብኝም፣ ያን ያህል የቤቴን ነገር የሚያቃውስ የገንዘብ አቅም አይገጥመኝም። እኔ ስራ ባቀ ልጄን ባሳድግ ምናልባት ወጪኝ ቀንስ ይሆናል፣ በሰራተኛ የማወጣውን ለብዙ ለብዙ ነገሮች እቀንስ ይሆናል እና የተሻለ ይሆናል በሚል ከባለቤቴን ጋር ተነጋግረን ስራውን አቆምኩ። ማለት ጓደኞቼ በኩል ሳይ በጣም የመሳዝንሽ የኔ ሚዜ የነበረች ጓደኛ ጠዋት እናቷ ትመጣላታለች ልጇን ለመቀበል። እሷ አስራ አንድ ሰዓት አስር ሰዓት ነው ከእንቅልፏ ምትነሳ የልጇን ምግብ አብትላ፣ እያንዳንዱ ቋጥጣ ሙሉን ቀን የሚበላውን አስተማሪ ማስመሰል፣ ከዛ የራሷ ምሳ ሰርታን ብላ፣ ጠዋት ከእናቷ ስትመጣላት ልጇን አስረክባ ትሄዳለች። ሙሉን ቀን ቆማ ነው እንግዲህ አስተምራ የምትመጣ። ከዛ ደግሞ እናቷ ጋር ሄዳ ደግሞ ልጇን መረከብ አለባት። ሌላኛዋም ጓደኛ እንዲሁም ጠዋት ከስራ ከመጓተሎች እናቷ ቤት ልጇን አስቀምጣ ከዛ ወደ ስራ ሄዳ እንደገና እናቷ ከስራ ስትወጣ ተመልሳ እናቷ ቤት ሄዳ ልጇንዛ እንደገና ወደ ቤት ና በጣም በሚያሳዝም ከራተት ውስጥ እህቴም እንደዚህ ስራን ሁሉ ያቆመችበት ነበረ። ልጇን ምን ይዝላት በመቸገር እና ይህን ሁሉ ሳይ እኔ እንዲያውም እድለኛ ነው ጊዜ እግዚአብሔር ነው አመሰግንኩ። ቤቴ አንድ ፊቱን ስራይን አቆምኩኝ፣ ቆረጥኩኝ። እኔም አሁን በእድሜ ይጨምራል አይደለም ያን የማገኘው ነገር አሁን ወደፊት ላላገኘው ይችላለሁ። እንግዲህ አሁን ስምንት አመት ሆነኝ ከስራ ከራ አቆምኩኝና ብዙ ሴቶች እንደኔ ሆኖ የቀሩና ኮ መጨረሻ ላይ ወደ ስራ መመለስ ያቅታ ስራ በልጅ በማሳደግ አይምሮሽ ከስራው ይርቅና ይረሳዋል ሁሉም ነገር እና ራሳችንም እንደው ቶሎ ቶሎ ካላስተማርን ተመልሰን ወደ ስራ የመመለስ ነገራችን ተስፋ የሚያስቆረጥ ነገር ይሆናል። ይሄን ሁሉ ስመለከት ምናልባት ተጨማሪ ልጅ ፈቃድ ቢኖረን ስድስት ወር ሆኖ ልጆቹ በአግባቡ ጠብተው ቢያድጉ ጤናኛም አድርገን እኛም በቂ እረፍት ወስደን ሰላማዊ ሆነ ወደ ስራችን እንመልሳለን። በየድርጅቱ ደግሞ የህጻናት ማቆያ ቢኖር ይሄ ሁሉ ነገር አይሰጥም። በዚህ ላይ ደግሞ በተማሩበት ሙያም ሳይሰሩ መቅረትም ለአንድ ሀገርም እኮ ራሱ ኪሳራ ነው። አሁን ዩኒቨርሲቲ ራሱ ከፍሎ ያስተምራል። አንድ መስሪያ ቤት መንግስት ራሱ ከፍለ የሚያስተምራቸው ሰዎች አሉ አይደል? ተማሪዎች እነዚህ ሴቶች ተምረው ከዛ ትዳር ሲመሰርቱና ልጅ ሲወልዱ ማድረግ የሚገባቸውን ለሀገራቸው ሳያደርጉ ይቀሩና ቤታቸው ይቀመጣሉ። ያ ሁሉ የወጣ ወጪ ባከመ። እንደገና ደግሞ የተማረ ሰው ቤት ውስጥ ይቀር ያለውን ኪሳራ ለአንዲት ሀገር እንግዲህ ማሰብ ይቻላል። ወንድ ብቻ ተቀጥሮ ሰርቶ ሊሆን አይችልም። ትዳርም ቤትም አይሞላም። ኑሮ እየተወደደ መጥተዋል እና በአንድ በአባት ደመወዝ ብቻ ልጆችን አስተምሮ አብልቶ አጠጥቶ ወጪ ሁሉ ትግት አይዘለቅም። ና ይሄ ለሆኑ ነገር በማሰብ ነው። እንግዲህ ተሞክሮ እንደዚሁ ነው። ይህንን የሁለት አመቱን ዘመቻሽን በምታካሄጅበት ጊዜ ከሚዲያው፣ ከታዋቂ ሴቶች በተለይ ደግሞ አርቲስቶች አንዳንድ ችግሮችን ይዘው በሚሳተፉበት ጊዜ የሕዝቡን ንቃት ለማዳበር ይረዳሉ። ና ይሄንን ከመሰሉ ክፍሎች የተሰጠሽው ድጋፍ ምን ይመስላል? የሚገርምሽ ነገር እኔ አሁን በዚህ ልምድ በዚህ ትንሽ አመት ያየሁት ነገር አንቺው ራሱ ተፍጨርጨር ሲዘሹ ጉዳዩ አንድ ደረጃ ሲራመድ ነው ሰው ወደ አንቺ የሚመጣው ሊረዳሽም ቢሆን ሊያመሰግንሽም ቢሆን የሚመጣው። እኛ ሀገር መጀመሪያ ስትጀምሪ ፍርሃትም እንደገና ደግሞ አይ ዝም ብሎ ነው ብሎ ትንሽ ጎልቶ ካልመጣ ድጋፍ ማግኘት ያስቸግራል። በዚህ ሁለት አመት ውስጥ ይህን ገጽ በየቀኑ አንዳንድ ነገሮች ስጽፍ፣ ሼርም ሳደርግ የሚያነቡ ሰዎች ሜሴጅ ያደረጉ ይልኩልኛል፣ ወይም ደግሞ አንድ ነገር ከወሊድ ፈቃድ ጋር የተያዘ ነገር ሲኖር ቱ ይልኩልኛል፣ ሌላ ቦታ ላይ እንዲሰሙ ታግ ያደረጉኛል። እና በዚህ ምክንያት ሳንተዋወቅ ግን ሀሳቡ እያለን ማዳበር ጀመር፣ መነጋገር ጀመር እና ለምን ፕላን አናደርግም? አሁን አንዳንድ ሲሉ ተሰባሰብ ሀሳብ ነው ማለት ነው እና ለየብቻ ለየብቻ ነው ሁሉንም ማገኛቸው ነበረው ዘለቄታ የሆነ ይሄ ቋሚ የሆነ ጥሩ ነገር ለውጥ ለማምጣት እንደገና ደግሞ ከዚህ ከወሊድ ፈቃድ ጋር ተያይዘው የሚመጡ ችግሮች ወደፊት ያሉትንም እነሱንም ራሱ ለመታገር ብዙ ሴቶች አሁን ስራ የመቀጠር እድላቸው በዚህ ምክንያት ይቋረጥ ወይም ደግሞ ወሊድ ፈቃድ አንሰጥም ቢሏቸው ምንድነው ማድረግ ያለባቸው? እንደው ምክር ለመስጠት ወይም ደግሞ እዚህ ቦታ ሄዱ አነጋግሩ ለማለት ሌሎች ሌሎች ነገሮች ከወሊድ ፈቃድ ጋር ተያይዞ ብዙ ሰፊ ነው ነገሩ ዲስከስ ለማድረግና ለሰውም ደግሞ አይኑን ለመክፈት ንቃት ሕሊና መፍጠር ይረዳናል ግን በሚል መምህራኖች አሉ፣ የሕክምና ባለሙያዎች አሉ፣ የመንግስት ሰራተኞች አሉ፣ የጤና ባለሙያዎች የቢዝነስ ላይ ስራ ላይ ከሚሰሩ ሴቶችም ወንዶችም አሉ እና አንድ ግሩፕ ፈጥረን በየእለቱ ሀሳብ እንለዋወጣለን። ጥያቄን በጣም ብዙ ጥያቄ ይመጣልኛል በዚህ በገልጹ አሁን አንዳንዴ ብዙ ሰው ሲያየው አንድ ሰው ብቻ አይመስለውም። ሌላ እንደ የተደራጀ ትልቅ ነገር አድርገው በዚህ ያስባሉ። እንዲርዱ ምናምን ብለው የሚመጡ ሴቶች አሉ። የሚል እንዲሁም የእህትነት ማለት እችላለሁ ወንድምነት ምክክር እናደርጋለን። የበኩልሽ ቀጣዩ ዘመቻሽ ጓደኞችን በዚሁ እንግዲህ ይህንኑ ዘመቻሽን ትቀጥያለሽ። ስድስት ወር መሆን አለበት ልጆች ማቆያ መቋቋም አለበት የሚለው እሱ የሚያስፈልጋል። እንደገና ደግሞ ስራ በስራቸው ላይ ማንም እናት በወሊድ ፈቃድ ምክንያት ከስራ መቅረት ወይም መወገድ ወይም አድሎ ሊደረግባት አይገባም የሚልም ይሆናል። እንግዲህ ነገሩ አሁን እያደገ ሲመጣ እየሰፋ ይሄዳል። ሴቶችንም ሁም እንደዛም ሰራበታለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በሩዋንዳ የዩናይትድ ስቴትስ አምባሳደር ኤሪክ ጄ ባርክስ ጄ የዩናይትድ ስቴትስ መንግሥት የተመጣጠነ የምግብ እጥረትን ለመዋጋት የተያያዘውን ዘመቻ ለማስተዋወቅና ግንዛቤም ለመፍጠር በዚሁ የአውሮፓውያኑ ጥር ወር ሃያ ውስጥ የሚገኘውን የኪናስ ክልል ጎብኝተዋል። በዚሁ ጥር አምስት ቀን ጎብኝታቸው እናቶች እያደረጉ ያለውን ጥረት፣ የተመጣጠነ የምግብ ጥረትን ለመቋቋም የተያዘውን ዘመቻ በመመልከት በዚያ መንደር አዎንታዊ ተግባር እየተካሄደ እንዳለም ተገንዝበዋል። በዚሁ ጉብኝት አምባሳደሯ የግብርና ማዕከል የሚገኝበትን ትምህርት ቤትም ተዘዋውረው ለመመልከት እድል አግኝተዋል። የአትክልትና የማዕድ ቤት መገልገያ ቁሳቁሶችን ለማህበረሰቡ አባላት በማከፋፈል በመሳተፍ ላይ ለሚገኙ ሕፃናትም በፕሮግራሙ ማለት ነው የተመጣጠነ ምግብ አቅርበዋል። ኪጋሊ የሚገኘው የዩናይትድ ስቴትስ ኤምባሲ ባለፈው መስከረም ወር 250 ሺህ ዶላር የለገሰ ሲሆን ገንዘቡ ለተመጣጠነ የምግብና ለተጣራ የመጠጥ ውሃ አቅርቦት የሚውል እንደሆነም ተገልጧል። ፕሮጀክቱ ዕድሜያቸው ከአምስት ዓመት በታች የሆኑ ወደ 53,000 ሕፃናትንና 10,000 ነፍሰ ጡር ሴቶችን ለመርዳት ያገለግላል ተብሏል። በተመጣጠነ የምግብ አቅርቦት ረገድ በተለይም ለልጆቻቸው የወንዶችን ተሳትፎ ያሳድጋል። ይህ ፕሮጀክት ባለፈው ጥቅምት ወር የተጀመረ ሲሆን እስከ 2019 እንደ አውሮፓ ቆጣጠር ይዘልቃልም ተብሏል። ፕሮግራሙ ዩናይትድ ስቴትስ በተመጣጠነ ምግብ አቅርቦት ረገድ የምታካሄደውን የዘመቻ አካል ይመለከታል። በዩናይትድ ስቴትስ ዓለም አቀፍ የእርዳታ ድርጅት ዩኤስኤአይዲ አማካኝነት የሚታገዘው ይህ ፕሮግራም የማኅበረሰብ ጤናን የተመጣጠነ ምግብ አቅርቦትንና መጻኤውን ትውልድ የመታደግ እቅድ እንዳለውም ተገልጧል። ታዳጊ ወጣቶችና ሕፃናት እንዲሁም ነፍሰ ጡር ሴቶች በዚህ ፕሮግራም ዋነኛዎቹ ተጠቃሚዎች ናቸው። ለሮዋንዳ ሕዝብም እጅግ አስፈላጊ የሆነውን ይህን ወሳኝና አሳሳቢ የተመጣጠነ ምግብ እጥረት ለመቋቋም ዩናይትድ ስቴትስ ከአጋሯ ሩዋንዳ ጋር በመስራቷ ኩራት ይሰማታል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን የማጠቃለያ ዜና እናነባለን። የትግራይ ብሔራዊ ክልላዊ ምክር ቤት ሶስተኛ አስቸኳይ ስብሰባ አካሂዶ የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል የክልሉ ምክትል አስተዳዳሪ ሆነው እንዲሰሩ በህወሀት አቅራቢነት ተሾመዋል። ሶማሊያ ዛሬ ከጽንፈኞች የሚደቀንባትን አመጽ ለመከላከል የሚረዳት ዲጂታል ማዕከል ከፍታለች። በሶማሊያ ኃይል ተጠቃሚ አሸባሪነትን የሚከላከል የተባለው አዲስ ማዕከል የሶማሊያ ወጣቶች ወደ አልሸባብ እንዳይገቡ የሚያግባባ ዘመቻ በድረገጽ መልዕክቶች እንደሚያስተላልፍ ከሀገሪቱ ማስታወቂያ ሚኒስቴር የወጣ መግለጫ ጠቁመዋል። ራሷን የሶማሊላንድ ሪፑብሊክ የምትለው ግዛት ምክር ቤት ጾታዊ ጥቃት መፈጸም ወንጀል እንዲሆን የሚያደርግ ህግ አጽድቋል። የዩናይትድ ስቴትስ ዲሞክራት የህግ መወሰኛ ምክር ቤት አባላት ሩሲያ የዲሞክራሲ ስርዓትን ለማሰናከል የፈጸመችው ተግባር በአሜሪካ ምርጫ ላይ ጣልቃ ከመግባት አልፎ የሄደ ሆኖ ሳለ ፕሬዚዳንት ትራምፕ አደጋውን ለመቋቋም አልሞከሩም ሲል ነቅፏል። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እያገባደድን ነው። ወደ ትግርኛ ቋንቋ ስርጭት በቀጣዩ ሙዚቃ ተሸጋግረን በዛው እንሰናበታለን። በእኛ በኩል ሰላም። ደህና ደሩ ጫካ ሆነ ወይ ሸለቆ Yeah, it's okay. It's all right.